ኢትዮጵያን ከሱዳን ጋር በሚያዋስነው የአማራ ክልል የአርማጭሆ ወረዳ አብረሃ ጅራ ከተማ ትናንትና የተለያዩ ህገወጥ የጦር መሳሪያዎችን በቁጥጥር ስር ማዋሉን የክልሉ የሰላምና የሕዝብ ደህንነት ቢሮ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ክልል የሰላምና የህዝብ ደህንነት ቢሮ ቃል አቀባይ ምክትል ኮማንደር መንገሻ አውራሪስ ዛሬ ለአሜሪካ ድምፅ እንደገለጹት መነሻቸው ከሱዳን እንደሆነ የሚገመት የተለያዩ ህገወጥ የጦር መሳሪያዎች ትላንት በምዕራብ ጎንደር ዞን አርማጮ ወረዳ አብርሃጅራ ከተማ በቁጥጥር ስር ውሏል። በትላንትናው ዕለት ምዕራብ አርማጮ ወረዳ አብርሃጅራ ከተማ ጸጥታ ኃይሉ፣ በተለይም የልዩ ኃይል ፖሊስና መደበኛ ፖሊስ በኬላ ጥበቃ የተጠናከረ ፍተሻ ያደርጋሉ። ሁለት መቶ ሀምሳ ሽጉጥ እንደዚሁ ወደ 4753 የብሬን ጥይት 32 ክላሽ ወደ 2053 የሚሆን የክላሽ ጥይት የተያዘበት ሁኔታ ነው ያለው። ክልላችን የሚገቡ ህገወጥ የጦር መሳሪያ ዝውውሮች መነሻቸው ከሱዳን ሀገር ነው መነሻቸው የሚሆነው። ይሄ አብርሃ ጅራም መተማመን ስለ ሱዳን ድንበር ናቸው። በዛ መልኩ ነው የሚገቡት። ተጠርጣሪው እና ተሽከርካሪው ለጊዜው አመልጧል፣ በትላንትናው ዕለት አልተያዘም። ለመያዝ እንግዲህ አጠቃላይ የነበረው ሁኔታ ፖሊስ ክትል እያደረገ ነው የሚገኘው። እግዜ ቤቶቹ ናቸው ተያዙቱ። ከቅርብ ጊዜ ወዲህ እየተባባሰ የመጣውን የህግ ወጥ የጦር መሳሪያ ዝውውርን በተመለከተ ቃል አቀባዩ የሚከተለውን ብለዋል። በዚህ በህግ ወጥ የጦር መሳሪያ ዝውውር የተሰማሩ ግለሰቦች በሚያዙበት ጊዜ የሚሰጠው ፍርድ አስተማሪ የሆነ ቅጣቶች አይቀጡ። ከዚህ ጋር ተያይዞ በሁሉም ቦታዎች ላይ እንግዲህ አንድም ያዘ አስርም ያዘ ሽም ያዘ እኩል የሆን እንትን ነው እስካሁን የሚሰጠው ህጉ ላይ እንግዲህ መሻሻል የተቀመጠ አንቀጽ ሊኖር ይችላል ግን ንግድንና ይዞ መገኘትን መላየት አለባቸው ብዬ አስባለሁ። ህገ ወጥ ጦር መሳሪያ ይዞ የሚገኛለ አንድም ሁለትም ግን ህገ ወጥ የጦር መሳሪያ ንግድ ሲሆን ደግሞ ህጉ በዛ ልክ ማየት አለበት ብዬ አስባለሁ። የሚሰጡት ውሳኔዎች አስተማሪዎች አሉ። በአብዛኛው እስካሁን ድረስ ደግሞ አፋጣኝ የሆነ ውሳኔ ደግሞ አይሰጣቸውም። የጦር መሳሪያ እጅ ከፍንጅ እያዛን ግለሰቡ የሚያዛን ሲጓተቱ ሲጓተቱ ሲጓተቱ ይቆያሉና ፍርዱንም አስተማሪ በሆነ መልኩ በሚዲያ በማውጣት ህዝቡ ከዛ እንዲማር እንዲጠነቀቅ በማድረግ በኩል የሚሰራው ስራ የህዝብ ስራ አናሳ ነው። በተመሳሳይም ትናንት በባህር ዳር ከተማ በተለምዶ አባይ ማዶ በሚባል አካባቢ በአንድ ተከራይ ግለሰብ ቤት ውስጥ 449 ህገወጥ ሽጉጦች በቁጥጥር ስር መዋላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።